voice of America። የጾታ እኩልነትን የልጃገረዶችንና የወጣት ሴቶችን መብቶች ለማስጠበቅ በሚደረገው እንቅስቃሴ የአፍሪካ መንግስታት በፖለቲካ ፈቃደኝነታቸው ጋር የሚመጣጠን ሀብት እንደማይመድቡ ተጠቁሟል። በአፍሪካ ጥሩ ፖሊሲዎች ቢኖሩም ብዙዎቹ በስራ አለመተርጎማቸው ፈተና መሆኑ ተነግሯል። መለስካቸው አማሃ ዘገባ ልኮልናል። ከአፍሪካ ህብረት መደበኛ የመሪዎች ጉባኤ ቀደም ብለው ባሉት ቀናት የሚካሄዱ ስብሰባዎች ከትናንት ጀምሮ በአዲስ አበባ ከተማ እየተካሄዱ ናቸው። ሰላሳኛው የሲቪክ ማህበረሰብ የቅድመ መሪዎች ጉባኤ ስብሰባም እየተከናወነ ይገኛል። ይህ በእንግሊዝኛ አጠራሩ አህጽሮት ጂማክ የተሰኘው የማህበራት መድረክ በሰላሳኛው የምክክር ስብሰባው የሚያተኩረው የፀውታ እኩልነትን ጉዳይ በአፍሪካ ህብረት አባል አገሮች መደበኛ አጀንዳ እንዲሆን ማስቻል ነው። የምክክር ስብሰባዎቹ መሪ ቃል ለልጃገረዶችና ወጣት ሴቶች ወደሚበጅ አንድ አህጉራዊ ፖሊሲ የጾታ እኩልነት ለምጣኔ ሀብታዊ ለውጥ አንድ ቁልፍ አንደርዳሪ ኃይል የሚሆን ሰብአዊ መብት የሚል ነው። በምክክሩ ስብሰባዎች ከተገኙ የተለያዩ የሲቪክ ማህበረሰብ መሪዎች የተሰጠውን ጋዜጣዊ መግለጫ ተከትሎ ለቀረበላቸው ጥያቄ መሪዎቹ መልስ ሰጥተው ነበረ። ጂማክ የተሰኘው መድረክ ስላጋጠሙት ፈተናዎች በዚምባብዌ ሮዛሪያ ሜሞሪያል ትረስት የተባለ ድርጅት ዋና ሥራ አስፈጻሚ ኒያርዛይ ጉምቦድዝ ቫንዳ እንደሚሉት ከሆነ ማኅበራዊ ችግሮችን ለመፍታት ጥረት ስናደርግ ዋናው ማነቆ ከሀገር ውስጥ ሀብት ማሰባሰብ ነው ይላሉ። uh, donor assistance and but I think we need more of የትምህርት ወይም የጤና መርሃ ግብሮችን ለማከናወን በወጠን ቁጥር የውጭ ድጋፍ የመፈለግ ዝንባሌ አለን። እንደሚመስለኝ ፖለቲካዊ ፈቃደኝነት ሀብት በማደላደልም መገለጽ አለበት። ፖለቲካዊ ፈቃደኝነት እጅግ ርቀው በሚገኙ መንደሮች ለትምህርት፣ ለጤናና ለመሳሰሉት ማኅበራዊ አገልግሎቶች በሚመደበው የሀብት መጠን መገለጽ ዋናው ቁም ነገር ነው። እንዲያው በተጠቃለለ መልኩ አለመደረጉን ማስተዋል አስፈላጊ ነገር ነው። ሁለተኛው ፈተና ደግሞ ፖለቲካዊ ፈቃደኝነቱ አለ እየተባለም የተቀረጹ ፖሊሲዎችን በተግባር አለመትርጎም ነው ይላሉ ኃላፊዋ። አፍሪቃ ቅርጫት ሙሉ ፖሊሲዎች አሏት። የአፍሪቃ ሀገሮች የእያሌ የዓለም አቀፍ ፖሊሲዎች ፈራሚዎች ናቸው። የሚጎለው ግን ሌላ ነው። ለምሳሌ ያለ ዕድሜ ጋብቻን ወይም በልጃ ገረዶች ላይ የሚፈጸም ጥቃትን ብንመለከት ፖሊስ፣ የፍትህ ስርዓቱ፣ በጤና አገልግሎቱ የተሰማሩት ሰዎች ህጉን ተግባራዊ ያደርጉታል ወይ የሚለው ነው። እና በፖሊሲውና በተግባር መካከል ያለው ገደል አንዱ ፈተና ነው። ስለዚህ የመንግስት ፖለቲካዊ ፈቃደኝነት ያሉትን ፖሊሲዎች በስርዓት በመተርጎምም መገለጽ ይኖርበታል ማለት ነው። ይሁንና ከአስራ አምስት ዓመት በፊት በደቡብ አፍሪካ ደርባን ላይ የተመሠረተው ይህ የማኅበራት መድረክ በአህጉሪቱ ሴት ልጆችን ከወንዶች የተስተካከለ ማኅበራዊ ጥቅሞች እንዲጋሩና መብታቸውንም ለማስከበር በሚደረገው ጥረት ያስገኛቸው ውጤቶች እንዳሉም ተገልጸዋል። በየሀገራቱ ፖሊሲዎች ውስጥ በዚህ ረገድ ተጽዕኖ ለማሳደርም ከፍተኛ አስተዋጽኦ አድርገዋል ብለዋል። ፎረም ፎር አፍሪካን ውሜን ኤጁኬሽናሊስት የተባለውን ድርጅት የወከሉት ማርታ ሙዌዚ ይህን በማስረጃ ለማቅረብ ሞክረዋል። ጄንደር ኢዝ ማይ አጀንዳ ካምፔን ጅማክ የተሰኘው ድርጅት ከ55 በላይ የሚሆኑ አፍሪካውያን የሲቪክ ማኅበራት መድረክ ነው። እነዚህ ድርጅቶች የሚያተኩሩት በሴቶች መብትና በጾታ እኩልነት ላይ ነው።